የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በ19 በ22ና በ25 ሜትር በአንድ ዘውትር ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅት አሁን ጀመረ። የኢትዮጵያ መንግስት በየዓመቱ በጀት ያወጣል። በጀቱ በስራ ላይ አይውልም። መስሪያ ቤቶች በጀቱን ይመልሳሉ። ይሄ ልክ አይደለም ብዬ ጻፍኩ። ዶክተር ምናሴ ነበር እንዴ ስ ከበደ የኃይለሥላሴን መንግስት ይነቅፋል ብሎ ከስራ አገደ። ጃንሆይ ተቆጡት። እውነቱ እነዛ ጻፈው ምን አድርግ ነው የምትለው አሉት። ወደ ስራ ተመለሱ። ንጉሴ አክሊሉ ያወያያቸው አንጋፋ ጋዜጠኛ ከበደ ኒሳ የወቅቱን የሳንሱር ነጻነት ማነጻጸሪያ የሆነ አስተያየት ሰጥተውታል። በተመደበለት ሰዓት ይቀርባል። መነሻ ጽሁፉ ራሱ ለማንም ህይወት ቅርብ እንዲሆን ተደርጎ የተጻፈ ድርሰት ነው። ሁለተኛ እዛ ኢትዮጵያ ውስጥ ያለው ሰው ራሱ ኑሮው ነው። ውጭ ያለው ሰው ደግሞ ምንም ያህል ከሀገር ቢወጣ፣ አብዛኛው ኢትዮጵያዊ እዛው ነው የሚኖረው። እዚህም ቢኖር ሰውኔቱ ብዙ የሚያነሳቸው ነጥቦች ሀገራዊ እውነቶችን፣ ያስተዳደር በደሎችን፣ የኑሮ ችግርን፣ ጭካኔን ደግሞ የህይወት አጋጣሚ ሰው ከተደላደለ ህይወት በአንድ አጋጣሚ እንዴት ወደ አዘቅት ውስጥ እንደሚገባና እንዴት ወደዛ ደረጃ ላይ እንደሚወርድ ግን በዛ ውስጥ ደግሞ በችግር ውስጥ ያለ ደግነትን፣ ርኅራሄን ከሌለው ምንም ነገር ላይ ማካፈል የሚፈልግ ሩህሩህ ልብ ይዞ ያለ ድሃ እንዳለ ደግሞ ያሳይሃል። እያዩ ፌስታሌን እያለ በዩናይትድ ስቴትስ የተለያዩ ግዛቶች በመዘዋወር ላይ የሚገኘው የአንድ ሰው ድራማ ዛሬም እያወያየን ነው። የውይይቱ የመጨረሻ ክፍል ከሁለት ሙያተኞች ጋር የተደረገ ነው፤ በኋላ ይቀርባል። ባለፈው ሳምንት ከዚህ ዓለም በሞት ስለተለዩት የኩባው መሪ ፊደል ካስትሮም የምንለው ይኖራል። ኩባ የተማሩ ኢትዮጵያውያን ዛሬ አዲስ አበባ ላይ ዝግጅት ነበራቸውና በዛሬው ቅንብራችን ውስጥ ተካቷል። ከሁሉ በፊት ግን ታዲያ አክብሮት የተመላበት ሰላምታችን ይቅደም። ክቡራንና ክቡራት ንጉሡ ታምሬ የሚመራው የአንድ ሰዓት የአየር በረራ ተጀምረዋል። አብራሪዎቹ ደግሞ እኔ አዲሱ አበበና እኔም አሉላ ከበደንን። ለዛሬ እሁድ ህዳር 25 2009 የተዘጋጀው የዓለም ዜና ይቀድማል። እነሆ። ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። በበረራው ክፍል ካቢን ውስጥ እኔም ዜና የማሰማችሁ ሰሎሞን አባት አለሁ። ቴክኒሻኑ ጀስቲን ትዋይት በቴክኒክ መሳሪያዎች ላይ ይገኛል። የኩባ የቀድሞ መሪ ፊደል ካስትሮ ሩዝ አስከሬን አመድ ዛሬ እሁድ ማለዳ ላይ በተዘጋጀለት ቦታ አርፏል። ሳንቲያጎ ደ ኩባ በሚገኘው ሳንታ ኢፊሄንያ መካነ መቃብር የተከናወነው ስነ ሥርዓት የተፈጸመው ብዙ ሰው እንዳይገኝ በተደረገበት መሆኑ ታውቀዋል። ምንም እንኳን የፊደል ካስትሮ ቅሪት የሚያርፍበትን ስነ ሥርዓት ለመዘገብ ከዓለም ዙሪያ እጅግ የበዛ ቁጥር ያላቸው ጋዜጠኞች ቢገኙም ቀብሩ የሚካሄደው በግል በተዘጋጀ ሁኔታ እንዲሆን የሀገሪቱ መንግስት በመጨረሻ ደቂቃዎች ላይ መወሰኑ ተገልጿል። ፊደል ካስትሮ ማረፋቸው ከተነገረ ጀምሮ ኩባ ሳምንቱን ሙሉ የዘለቀ የዘጠኝ ቀናት ብሔራዊ ሀዘን ላይ መቆየቷ ይታወሳል። ኤል ኮማንዳንቴ ተብለው ሲጠሩ የኖሩት የፊደል ካስትሮ አስክሬን አመድ ያረፈበት ሳንቲያጎ ደ ኩባ ልክ የዛሬ 53 ዓመት እርሳቸውን ወደ ስልጣኑ የወሰዳቸው የኩባ አብዮት የተቀጣጠለባት ከተማ ነች። የዩናይትድ ስቴትስ ይዞታ በሆነው የኩባው ጓንታናሞ ቤይ ወታደራዊ እስር ቤት ውስጥ በሽብር አድራጎት ምክንያት ተይዞ የቆየው የመናዊው ሻውቂ አዋድ አል ዙቤር ዛሬ ተለቆ ወደ ምዕራብ አፍሪካዊቱ ሀገር ኬፕ ቬርዲ ተልኳል። ሻውቂ አዋድ የተለቀቀው ከእንግዲህ ለዩናይትድ ስቴትስ ደህንነት አደጋ እንደማይደቅን በተደረገው ግምገማ በመሆኑ በመወሰኑ እንደሆነ የመከላከያ መስሪያ ቤቱ ፔንታገን አስታውቋል። ዩናይትድ ስቴትስ ጓንታናሞ ቤት የሚገኘውን ወታደራዊ እስር ቤት ለመዝጋት እያደረገች ላለችው እንቅስቃሴ መሳካትና ለሰብዓዊ ተግባሯም ኬፕ ቬርዴን እንደሚያመሰግን ዛሬ የወጣው የፔንታገን መግለጫ አስታውቋል። አሁን ጊትሞ እየተባለም በሚጠራው ጓንታናሞ ወህኒ ቤት ውስጥ የቀሩት እስረኞች 59 ብቻ ናቸው። ፕሬዚደንት ኦባማ ወደ ስልጣን ከመጡ አንስቶ ጊትሞን ለመዝጋት ፕሬዝደንታዊ ትእዛዝ ሰጥተው እየጣሩ ቢሆንም የአሁኑ ተመራጭ ፕሬዚደንት ዶናልድ ትራምፕ ግን እንደማይዘጉት ደጋግመው ተናግረዋል። ታሊባን የፓኪስታንን ድጋፍ ሳያገኝ ሊኖር አይችልም ሲሉ የአፍጋኒስታን ፕሬዚደንት ክስ አሰሙ። የአፍጋኒስታን ፕሬዚደንት አሽራፍ ጋኒ ይህንን ወቀሳ የሰነዘሩት አምሪስታር በምትባል የህንድ ሰሜናዊት ከተማ ውስጥ እየተካሄደ ባለ ዓለም አቀፍ ጉባኤ ላይ ነው። በሌላ በኩል የአፍጋኒስታን ሁኔታ የተወሳሰበ መሆኑን የገለጹት የፓኪስታን የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣን ሳርታጃዚዝ፣ ሌሎችን መወንጀል ቀላል ነው፣ ሁኔታዎችን ግን በሙሉ አካሄድ መፈተሽ ያስፈልጋል ብለዋል። የአፍጋኒስታኑ ፕሬዚደንት ከህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ጋር የዛሬ ስድስት ዓመት የተጀመረውን የአፍጋኒስታን ሰላም ሂደት ስድስተኛውን ጉባኤ በጋራ ከፍተዋል። የእስያ ኢስታንቡል ሂደት ተነሳሽነት እምብርት ተብሎ ይጠራል። ይህ ዕቅድ ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከታይዋን ፕሬዚደንት ጻይ ኢንዊን ጋር ያደረጉት የስልክ ንግግር አክብሮትን የመግለጫ ብቻ እንጂ ዩናይትድ ስቴትስ በቻይና ላይ ያላትን የፖሊሲ አቋም የሚያስቀይር አይደለም ሲሉ ተመራጩ ምክትል ፕሬዚደንት ማይክ ፔንስ አስታወቁ። ዛሬ በትራምፕ አድራጎት ቻይና በእጅጉ መናደዷን መግለጿ ይታወቃል። አሜሪካውያን ነጋዴዎች ስራዎቻቸውን ወደ ሌሎች ሀገሮች ወስደው ሸቀጦቻቸውን መልሰው አሜሪካ ገበያ ላይ ለመዋል ቢሞክሩ የ35 ከመቶ ታክስ እንደሚጠብቃቸው ተመራጩ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ዛሬ አስጠነቀቁ። ተመራጩ ፕሬዝደንት ዛሬ በትዊተር በተከታታይ ባሰራጯቸው መልእክቶች ለአሜሪካውያን ንግዶችና ምርቶች ከፍተኛ የግብር ቅነሳ እንደሚያደርጉ ቃል ገብተዋል። ጣሊያናውያን በአውሮፓ ህብረት ላይ ያላቸውን አመለካከትና አቋም ይመዝናል የተባለ የውሳኔ ሕዝብ ድምፅ ዛሬ ሲሰጡ ውለዋል። ዛሬ ሮም ላይ ከጠዋቱ ሰባት ሰዓት የተከፈተው ይህ የውሳኔ ሕዝብ ድምፅ አሰጣጥ ለ16 ሰዓታት ይዘልቃል። 51 ሚሊዮን ጣሊያናውያን ድምፅ የሚሰጡ ሲሆን ውጤቱ ነገ ማለዳ ይገለጻል ተብሏል። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ክቡራትና ክቡራን አድማጮች፣ አሁን ለቀጣዩ የበረራ ጊዜ ወደ አዲሱና ወደ አሉላል መልሳችሁ። ዝግጅቱ የራዲዮ መጽሔት። በራዲዮ መጽሔት የጊዜ ሰሌዳ መሰረት አሁን ሰዓቱ ምርጥ ግጥም ነው። የሳምንቱ ይቀበለን ከቃላት ሁሉ ትልቁ የእምነታችን መገለጫ የሐሳብ የውጥን ማሰሪያ የመኞታችን መቋጫ ምስጋና ነው መሠረቱ የቋንቋችን ልዩ ውበት ለአምላክ የምናቀርበው ስጦታ ገጸ በረከት ምስጋና ቁጥር ስፍር የሌለው ቸርነቱን ሲያድለን በአባትነቱ ጠብቆ በልጅነት ሲያከብረን ስንበድለው ታግሶ ምሕረቱን ለማይነፍገን ስሙን እናወድሰው እንበለው ክበር ተመስገን ድንቅ ተአምራቱን ደጋግሞ እየፈጸመ እንደ ንፍገታችን ሳይሆን ጸጋውን እያዘነመ በጉልበታችን ሳይሆን በርሱ ፈቃድ ለቆምነው ለአምላክ የምናቀርበው የምስጋና ቃል ብቻ ነው። ኃያልነቱን እያደነቅን በረቂቅ ሥራው ተገርመን ክበር ተመስገን ብንለው በየደቂቃው ደጋግመን ጥቅሙ ለእኛ ነው። ለልጆቹ በደላችንን ለተወልን ስሙን እንድንጠራ አላበቃን ለፈቀደልን ምስጋና እግዚአብሔር ብለን ስሙን ጠርተን የመስገንን ጨምረን እንደ ፈቃዱ የሰጠንን በቅን ልቦና ተቀብለን የሆነው ሁሉ በርሱ ሆነ ማለትን እንድናውቅበት መክሌታችንን አበስተናል። ፍሬ እንድንሰጥበት ቃላችንን ይባርክልን። ታላቅ ስሞም ይንገሥበት። አንደበታችን ይመስክር። የምስጋና ድምፅ ይሙላበት። ድንቅ ስሙን አስቀድመን እናቅርብለት ምስጋና ለአምላክ የሚከፈለው ሌላ ዋጋ የለምና ተመስገን አምላክ ለዘላ ዓለም። ሌላ በቂ ቃል ለአንተ የለም። አዎ ምስጋና ከቃላት ሁሉ ትልቁ የእምነታችን መገለጫ፣ የሐሳብ የውጥን ማሰሪያ፣ የምኞታችን መቋጫ ምስጋና ነው መሠረቱ፣ የቋንቋችን ልዩ ውበት፣ ለአምላክ የምናቀርበው ስጦታ፣ ገጸ በረከት። ወዳጃችን ቴዎድሮስ አበበ ከዋሽንግተን ዲሲ ነው የላከልን። እናመሰግናለን። ዛሬም ዝግጅታችንን በዜማ ብንጀምር በረራችን የተቃና ይሆናል ብለን እናምናለን። አሉላ ታዲያ በላ ምርጫ ካንተ ይሁን አዲሱ ቀጣዩን ዝግጅት አሰብኩና፣ ግን አንዳንድ ነገሮች ግርም አደረጉኝ። አንዳንድ ነገሮች ብዙ አንዳንድ ነገሮች ብዙ ያስቡኛል ስስቴም ሀሳቤ ማብረው ይስቃሉ ደርሶ አንድ ቀን አለ የቀን አጋጣሚ አስመስሎ የሚያሳይ ሁሉንም ተስማሚ። አንዳንድ ቀን አለ ከቀኖች ቀፋፊ በማይረባ ምክንያት ስሜት ናስከፊ አንዳንድ ሰው አለ በገዳም ያበዛ መርዙን የሚነዛ አንዳንድ ሰው አለ ቁም ነገር አዋቂ፣ በመልካም ምግባሮ ለሰው ተጨናቂ። አንዳንድ ሰው አለ ሲናገር አፍዛዥ፣ የሚታይ አስጥሎ የማይታይ አስያዥ። አንዳንድ ሰው አለ እውቀቱ እያለው ከአነጋገሩ ላይ ችሎታ። አንዳንድ ነገሮች አሉላና፣ አዲሱ ይላሉ። ቀጣዩ ባለመልእክት የእንግሊዝኛ ቃላትን በአማርኛ በመተካታችሁ መተቸታችሁን ሰማሁ። ይህ ጉዳይ ትልቅና የባለሙያዎችንም ውይይት የሚጠይቅ ነው፣ ያሉን የአዲስ አበባው አድማጫችን ሞላ ትርፌ ናቸው። ዛሬ ዛሬ በተለይም ካለፉት 25 ዓመታት ወዲህ አማርኛን በእንግሊዝኛ ቃላት መተካት ሆን ተብሎ የተያዘ ይመስላል። ለምን ይህ እንደሚደረግ በትክክል ባይታወቅም አማርኛ ቋንቋን ግን እያዳከመ ነው። ለምሳሌ ብንመለከት ይቀጥላሉ አድማጫችን። የማዝዣ ጣቢያ በማለፍ ፋንታ ኮማንድ ፖስት፣ የቅርቡ የፋና ማሰራጫ ድርጅት በማለፍ ፋንታ ፋና ብሮድካስቲንግ ኮርፖሬት፣ አውራጃ በማለፍ ፋንታ ዞን፣ ለውጥ በማለፍ ፋንታ ትራንስፎርሜሽን፣ ስራ መሪ በማለፍ ፋንታ ዲሬክቶሬት፣ ድርጅት በማለፍ ፋንታ ኤጀንሲ ወዘተ በቂ ማጣቀሻዎች ይመስሉኛል። የአማርኛ ቋንቋ በራሱ ምሉ እንደሆነ ይታወቃል። ለዚህ ማስረጃ የሚሆነን አንዳንድ እናንተ የምታቀርቧቸው ሐኪሞች የፈረንጅ ቃላት ሳይቀላቅሉ የሕክምናውን ሙያ ማስረዳት መቻላቸው ነው። ይሄ በተለይ አንተን ይመልከታል። የአንተ ሐኪሞች እናንተም በሚያስጨንቅ ቅጽበት ለእንግሊዝኛው ቃል የሚስተካከል አማርኛ ቃል ማግኘታችሁ የሚያስመሰግንና የሚደነቅ ነው። እናም በርቱበት፣ ሲሉ ሞላ ትርፌ አስተያየታቸውን ደምድበዋል።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 ቀጣዩ አስተያየት ሰጪ ባጭሩ የጻፉልን በእንግሊዘኛ ነው። ወደ አማርኛ ስንመልሰውም ግን አዲሱ አማርኛ ፕሮግራም ላይ በአማርኛ ተናገሩ እየተባባልን የእርሳቸው ግን ለወጥ ያለ ነው፣ ቅልቅል አይደለም። ደግሞም አስተያየት ወይም መልእክት ነው እና ከመደባለቅ ጋር የሚገናኝ አይደለም አሉ። ፈገግ ቢያስደርግ ብዬ እንጂ ትክክል ነው፣ አዲሱ ቅልቅሉ ላይ ነው ችግሩ። ወደ መልእክታቸው ስንሄድ ታዲያ አማርኛ ከሌላ ቋንቋ ጋር ተደባልቆ እንዳይነገር የምታደርጉትን ብርቱ ጥረት ለማድነቅ ነው ይላሉ። እስከማውቀው ድረስ ይላሉ፣ ያልተቀላቀለና ንጹህ አማርኛን በስርጭቱ የሚጠቀም ቪኦኤ ወይም የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ብቻ ነው። እናንተም በየቃለ ምልልሱ ከስር ከስር እየተከታተላችሁ የምታደርጉት ሙያዊ ጥረት የሚያስመሰግን ነው። ይህን የሚያስመሰግን ተግባር አቶ ታምሩ ይለጥቃሉ። ለምን አንዳንድ አድማጮች እንዳልተቀበሉ ይልቁንም ለምን ወደ ትችት እንዳዘነበሉ ደንቆኛል። እኔ በበኩሌ የእነዚህን አድማጮች አስተያየት እቃወማለሁ። በአማርኛ ይላሉ ሲያጠቃልሉ፣ በአማርኛ ንግግርም ሆነ ጽሑፍ ውስጥ አማርኛን በቋሚነት መጠቀም ቋንቋውን ያዳብራል እንጂ ጉዳት የለውም። ምናልባት አንዳንድ እንግዶቻችሁ የአማርኛ እጥረት ያለባቸው ከሆነ ከውይይቱ ቀደም ብሎ ትንሽ ምክክር ማድረጉ ጠቃሚ ይመስለኛል ሲሉ የሎንዶኑ አድማጭ ታምሩ አስተያየታቸውን ቋጭተዋል። ቀደም ብለን እንደጠቀምነው አድማጮች አስተያየቶቹ በርካቶች ናቸው። በቀጠሯችንም መሰረት ዛሬ ሰፋ አድርገን እንዘልቃቸዋለን። ቀጣዩ አስተያየት የአዲስ አበባው አድማጭ የሽመልስ ሙላቱ ነው። እንደሚታወቀው ቋንቋ መግቢያቢያ ነው። እናም ባለፈው ሰኞ አስተያየት የሰጡት ግለሰብ ያን የቀደመ ጊዜ ማስታወሳቸው ነው፣ ትክክል ናቸው ይላሉ። በአሜሪካ ድምጽ ራዲዮ አማርኛ ክፍለ ጊዜ በቃለ ምልልሶቹ መሀል ጣልቃ በመግባት ቃላቱን ለመተርጎም በምታደርጉት ጥረት አድማጭን በጣም በማወክ ላይ ትገኛላችሁ። እናም በአንዳንድ ቋንቋዎች ሀሳብን ለመግለጽ የሚቸገሩ ሲኖሩ ያን ቃል የተሻለ ሊገልጸው ከሚችለው ቋንቋ ተውሶ መጠቀም አስፈላጊ ሊሆን እንደሚገባ መረዳት ያሻል። ይህን በምሳሌ ለማስደገፍም ያህል ጉዲፈቻ የሚለው ኢትዮጵያዊ ኦሮምኛ ቃል ነው። ይህንን ትተረጉማላችሁ፣ ሁሉም ሊረዳው የሚችል ይመስለኛል። እንደዚሁ ሁሉ በቃለ መልሶቻችሁ የምታደርጓቸው ውይይቶችም አድማጭን ሊረብሹ አይገቡም ባይ ነኝ። እናም የተናጋሪውን ሐሳብ ለመረዳት የእናንተን ማለት የአዋዮቹን ድጋፍ ብዙ ይፈልጋል ብዬ አላምንም። አስፈላጊ በሚሆንበት ጊዜ ተናጋሪውን በየመሃል ከማቋረጥ ይልቅ ሊያስተላልፈው የፈለገውን ሀሳብ ጋዜጠኛ ወይም አዋዩ ሊያብራራ ወይም መልሶ ተናጋሪው ለማለት የፈለገውን ሐሳብ እንዲያብራራ መጠየቅ ይቻላል ባይ ነኝ ብለዋል፣ የአዲስ አበባው ሽመልስ ሙላቱ። የአሜሪካ ድምፅ ራዲዮ የአማርኛው ክፍለ ጊዜ አዘጋጆች በቅድሚያ የከበረ ሰላምታ ይድረሳችሁ ይላሉ። ሌላው አድማጫችን አቶ ፈለቀ ገበያው በሰኞ ፕሮግራማችሁ ይላሉ፣ አስተያየቱ በተላለፈበት ቀን ለማለት ነው። በሰኞ ፕሮግራማችሁ አንድ አድማጫችሁ እንግዶቻችሁ የእንግሊዝኛ ቋንቋ ሲጠቀሙ ጣልቃ እየገባችሁ በመተርጎም አትበጥብጡ፣ ዝም በሉ፣ የሚፈልጉትን ስለምንረዳ ጣልቃ አትግቡ ብለዋል ብለው ግለሰቡ የሰዓቱት ነገር ግን ሁሉም የአሜሪካ ድምፅ የአማርኛ ክፍለ ጊዜ አድማጮች እንግሊዝኛ የሚችሉ ያለመሆናቸውን ነው። ፕሮግራሙን ሁሉም አድማጭ እንዲረዳው ስለምንፈልግ የቪኦኤ የአማርኛው ክፍለ ጊዜ አዘጋጆች መትርጎማችሁ አስፈላጊ ስለሆነ ቀጥሉበት ሲሉ ከቀደሙት አስተያየት ሰጪ ይቃረናሉ። አቶ ፈለቀ ገበያው በላኩልን የኢሜይል አስተያየት ሁላችሁንም እናመሰግናለን። ይሄ ነው እንግዲህ ግርም ለምን ብሎኝ አንዳንድ ነገሮች ይገርሙኛል፣ የሚል ሙዚቃ መጀመሪያ ያመረጥኩ ልቀጥል። እንግዲህ አንዳንድ ነገሮች ብዙ ያስገርሙኛል፣ አንዳንድ ነገሮች ብዙ ያስቁኛል። ሙዚቃ ምርጫህን አድማጮች የሚወዱት ይመስለኛል አዲሱ። ከዚህ ሌላም አማርኛን የገጠመው ሌላም ፈተና ያለ ይመስላል። ልክ ነክ ለካስ እሱም አለ። እኔ እንኳን ከሰሞኑ የሰማሁትን ለማንሳት ነበረ አዲሱ። ይሄ ምን ያለቦታው የመደንጎር ፈሊጥ! ተማሪዎቹ ልምምድን ሲያደርጉ ቆይተዋል። የአካባቢው ህዝብ መረጃን እያደረሰ ነው። ከፍተኛ ችግርን እየፈጠረ መሆኑ ታውቋል። ለህመሙ መድኃኒትን ፍለጋ ሄደዋል። በሰራዊቱ ላይ ጥቃትን ሲፈጽሙ ተገኝተዋል። ሌላም ሌላም ምሳሌ ማቅረብ ይቻላል። ካስፈለገም ከእነ ድምጻቸው ለትለኝውን አዲስ ማሰማት ይቻላል እና እንግዲህ ይህንን ምን ይሉታልሽ? አንዱ አድማጭ እንዳሉት የባለሙያዎች ውይይት ያስፈልጋል እላለሁ። ውይይቱ ያስፈልጋል። እኛ ግን አንድ ሁለት መልሶችን መስጠት ይጠበቅብናል። ውይይትን ይፈልጋል ልበላ በድምፅ የደረሱንን አዲሱ ቆየት ብለን በራዲዮ መጽሔት የድምጽ መስኮት እናሰማ። በተመሳሳይ ርዕስ ላይ የቀረቡት በርካቶች ስለሆኑ አስተያየቶቻቸውን ያደረሱንን ግራ ቀኝ ተሰልፈው ይበልጡ አማርኛ በአማርኛ መነገር አለበት የሚለው አስተያየት ያይላል። ሁለቱንም አስተናግደናል። እናመስግንና እኛ ጣልቃ ገብተን የተናጋሪውን የሀሳብ ፍሰት የምናቋረጥ ከሆነ ስህተትነቱ የሚያጠያይቅ አይመስለኝም። ጠብቀን የምናደርግ እስከሆነ የእንግሊዝኛ አረፍተ ነገሩ ራሱ ያልተሟላ ብቻውንም የማይቆም አነጋገር ጣልቃ ገብቶ የሚወረወርበት ላይ መቀጠል ያለብን ብቻ ሳይሆን አድማጮች በሚዛን ሊያዩት የሚገባ ይመስለኛል። ሁለት ብቻም ቢሆኑ የተለየ ሀሳብ አለን ያሉ ሰዎች ናቸው ያነሱትና ከዚህ ቀደም በአማርኛ ትክክለኛ አጠቃቀም ላይ በርካታ ተከታታይ ፕሮግራሞችን ሰርተናል። እስከ ባህር ዳሩ የአማርኛ ቋንቋ ማበልጸጊያ ማዕከል መመስረት ድረስ ዘግበናል። ትልቅ ዜናም ነበርና በአገር ውስጥ ያሉ መገናኛ ብዙኃን ያላቸውን ችግሮች ባለሙያዎቹ ሲናገሩ ሰምተናል። እስኪ አድማጮቻችን ያቀረቧቸውን ሀሳቦች በሚቀጥለው ፕሮግራማችን ከባለሙያ ጋር እንመለስባቸው። መልካም ድንቅ ነው። አዲሱ የዚህ ሙዚቃ መግቢያ ቀጥታ ወደ ተናገርከው ቃል የሚወስደን ይመስለኛል። ፌስታሉ ተገኘ ለመሆኑ ሰምታል ወደ ዲሲ ሲመጣ እንፈልጋለን። አብረን ፍለጋው ላይ የሚቀጥለው ትዕይንት ሲታይ ፍለጋው ላይ ከሚሰማሩ ሰዎች ልትሆን ነው አጋጣሚ ቀድመናሃል። እያዩ ፌስታሌን ወደ አትላንታ ሄዶ አሁን ደግሞ ወደ መካከለኛው ምዕራብ ዩናይት ስቴትስ እያቀና መሆኑን ተነግሮናል። በጣም በተለየ ስሜት እየተከታተሉት ያለ ነው። የጊዜውን የመሰለ አስገራሚ ሁኔታዎችን ሸንቆጥ በሚያደርግ ትዝብት የሚቃኝ ቲያትር ነው ብዙ ተናግረንለታል። ዛሬም ታዲያ እንግዶቻችን ተመልሰዋል። ባለፈው ጨረፍ ያደረግናቸው ውይይቶች ቀሪ ክፍሎች ብልጭ ይላሉ። ተስፋ ተስፋም አድርገው አንተ ከተመለከትክ በኋላ የሌላ ዘርፍ ባለሙያዎችን ይበልጡንም የማህበራዊ ሳይንስና የፊልም ባለሙያዎችን የማወያየት እቅድ ነው ያለን። መልካም እንግዶችን አስታውቀህ እንግዲህ ፍለጋችሁን ቀጥሉ፣ ፍለጋችሁን ቀጥሉ። እንግዶቻችን ቤተኞቹ አለም ጸሀይ ወዳጆና ተመስገን አፈወርቅ ናቸው። ከዚህ ቀደም ባቀርብነው ፕሮግራም የተወሰነውን ክፍል አስተናግደናል። ዛሬ መጨረሻውን ይዘን ቀርበናል። ተመስገን፣ መድረክ ላይ ያልመጡትን ወይም ደግሞ ተመልካች ቅርብ ያደረጋቸውን ግሩም የሚያነጋግራቸውን ገጸ ባህርያት በአብየ መንግስቱ ስራዎች ውስጥ ያቺ ገጸ ባህሪ እስክትናፈቅ ሄደበት ጋር አዛምደሃል። ጎልተው የወጡ ገጸ ባህርያት አሉ። እስከ መጨረሻው ፍጻሜው ድረስ የሚወስደን አለ። ድምዳሜው ያን መረር ያለ የህይወት ጉዞ አንድ የቀለም ትምህርት የቀሰመ የሕይወትም ምልከታው ሻል ያለ ሰው በፈተና ውስጥ በጣም አዳጋች በሆነ መንገድ ይለፍ እንጂ በፍጻሜው ተስፋ በሚፈነጥቅ መልኩ ነው የሚቋጨው። ተስፋ እንዳስቆረጠ አይደለም። የክብደቱን ያህል በዛው ለማወስቶ አይሄድም። መዝጊያው ላይ ያን ተስፋ የሚፈነጥቅ ነገር እናያለን። እስኪ ቅድም ያነሳችሁትን በዚህ አገር ያለ ተመልካች ለዚህ አቀራረብ መገዛት ምንድን ነው ምክንያቱ ትላላችሁ? በተለያዩ ግዛቶች ውስጥ ተንቀሳቀሳችሁ ቲያትር የማሳየት አንዳንዴም በተመልካቹ የመቀለድ ድረስ የምትሄዱባቸውን ወጎች በሬዲዮ ፕሮግራሞቻችንም አቅርበናል። ከህይወቱ ሩቅ የሆኑ ሰዎች እንዴት ሊገዙ እንዴት ሊደመሙ እንዴት ሊስቁ ሊያለቅሱ ቻሉ? እንዴት የሁሉም አደረገው ይህንን ታሪክ? የዕለት ተዕለት ህይወቶቹ በእርግጥ እንግዳ ናቸው። ሩቅ ላለው ሰው የሚኖረው ህይወት አይደለም። ምንድን ነው ሚስጥሩ ትላላችሁ? አለም ጀምሪለን። ምንድን ነው ቀደም ሲልን በአብዛኛው ነጥብ ለመናገር እንደሞከር ነው። መነሻ ጽሁፉ ራሱ ለማንም ህይወት ቅርብ እንዲሆን ተደርጎ የተጻፈ ድርሰት ነው። ድርሰቱ በረከት ድንቅ አድርጎ ነው የጻፈው። ሁለተኛ፣ ይህንን ነገር እዛ ኢትዮጵያ ውስጥ ያለው ሰው ራሱ ኑሮው ነው። ውጭ ያለው ሰው ደግሞ በስልክም ይሁን በቤተሰብ የሚደርሱት ነገሮች አሉ አንድ ሰው ቤት ሊሰራ ቢያስብ፣ ቤት ሊከራይ ቢያስብ፣ ቢሮ ቢሄድ የሚገጥመው ወላጆች ወይም ጓደኞች እህቶች ከሚጠይቁት ጥያቄ ያልተሟላላቸው ነገሮች ምንድናቸው፣ ችግሮቹ ምንድን ናቸው የሚለውን በዚህ በቢሮክራሲውም ይሁን በሌላ መልኩ ያለውን ነገር የሚሰማቸው እውነቶች ናቸው። ቅርብ ነው። ምንም ያህል ከሀገር ቢወጣ ብዙ አብዛኛው ኢትዮጵያዊ እዛው ነው የሚኖረው። እዚህም ቢኖር ማለት ነው። እነዚህን ነገሮች የማወቅ ነው። የሰውን ነፍስ እውነታ የማቅረብ ነው፣ የማወቅ ሁለተኛው እነዛ ቃላቶች በተዋንያሉ ደግሞ ሲተላለፉ፣ በረከት ጽፎ ሌላ ሰው ቢሆን የሰራው ሊወድቁ ይችሉ ነበር፣ ላይገቡ ይችሉ ነበር፣ ሊጣሉ ይችሉ ነበር መድረኩ ላይ። ነገር ግን ግሩም ደግሞ ምንድን ነው የሚያደርገው? እኛ የአቶ ቆፍጣናው ውይ ምን አሉ፣ አሁን ምን ሊሉ ይሆን ብለን እንድንጠብቅ ያረሰርሰዋል፣ ቦታውን ያዘጋጀዋል። እና ምን መሰላችሁ አቶ ቆፍጣናው ከዛ ብለው ሲዘጋጅ ውስጣችን ገብቶ ነው የሚያስቀን ማለት ነው። ሲለቀው አጫወቱ ማለት ነው። አንዳንዱ ተመልካች ምናልባት እያዩ ፈንገስ እብድ ነው ብሎ ሊያስብ ፈልጎ ነበረ ሲጀምር። እብድ ደግሞ እነዚህን ሁሉ እውነታዎች ቋጥሮ ሊጓዝ አይችልም። ያስታውቃል። የህይወት ታሪኩ ደግሞ በዛ ሰንሰለት ውስጥ ለምን ሆነ፣ መንገድ ላይ ለምን ወደቀ፣ እንዲህ አይነት ሰው ለምን ወጣው የሚለውን ሲጀምር አሁን ዘውዴትሞት የሚለውን መሀል በኢትዮጵያ የተለመደው በእናትና በአባት መማል ነው ዘውዴቱ ሙቴት እናቱ ናት ብለን ነው እስከ መጨረሻው አብረ ነው የምንሄደው። ወደ መጨረሻው ሲል ላይ ሚስቱ አድርጎ ነው የሚያመጣት። አንድ በፍቅር የማምለክ አዲስ ባህል ነው ያመጣው። በረከት እዛ ላይ በሚስት መማልን ነው ያየ ነው። መጨረሻ ላይ ያ ክር ከፌስታሉ ጋር ይሄደው የልጁ ያች ትንሽ ካልሲ ሆና የታየችን ቁም ነገር፣ የልጁን ፍቅር፣ የልጁን ኃይል፣ የልጁን ማን ነው ለልጁ ትንሽ አሸንጉሊትና እቃ ያን ያህል ስሜት ይዞት የማይጓዝ እንዳልኩት እናት ናት ብለን ስንጠብቅ ስንጠብቅ ነው ልይኮ የሞተችው ሲለን፣ አብረን ነው ነው በቃ የምናለቅሰው፣ አዳራሹን ሙሉ ያቺ የሚወዳት ሚስቱ ታሪክ መሆኑን ሲያመጣው፣ አካሄዱ ትራጀዲው ሲመጣ እንዴት እንደሚይዝ እና ሚወስ ካላት ፍቅር እስከሚምልባት የደረሰ የእናትነት ቦታ የሰጣል ማን ነው ለዛች ሚስት፣ ያቺ ሰው ከህይወቱ ስትወጣ፣ እነዚህ ነገሮች ናቸው የሰዎቹ አዳራሽ ውስጥ ያሉት እውነታዎች። እንደነጋሽ ኮፍጣናው አይነት ጎረቤት ሲቆጡ ሲታችው ያ እውነት ሊርቀው የሚችል ሰው የለም። ኢትዮጵያ ውስጥ አድጎ ኢትዮጵያ ውስጥ ኖሮ የነበረ እና የደራሲው እነዛን ባህሪያት አገነባቡና አመጣቱ የተዋንያኑ እነዛ ጠብ እንዳይሉ አድርጎ እኛ ላይ የሚጥላቸው ነገሮች ጉልበቱ እነዚህ ናቸው፣ ቅርብ ያደረጉን ብዬ ነው የማስበው። ግሩም ዓለም ተመስገን ሌላ ጥያቄ ከማከሌ በፊት ተነሳ እኔም አለም ካለችው የራቀ አይደለም ። ተውኔቱ ብዙ የሚያነሳቸው ነጥቦች ሀገራዊ እውነቶችን፣ የአስተዳደር በደሎችን፣ የኑሮ ችግርን፣ ጭካኔን ደግሞ ነው የህይወት አጋጣሚ ሰው ከተደላደለ ህይወት በአንድ አጋጣሚ እንዴት ወደ አዘቅት ውስጥ እንደሚገባና እንዴት ወደና ደረጃ ላይ እንደሚወርድ ግን በዛ ውስጥ ደግሞ በችግር ውስጥ ያለ ደግነትን ርህራሄን ነው የምታየው። እሱ አንዳንድ ነገሮችን በመጥቀስ ቲያትሩን ያላዩ ሰዎችን ስናቃ እንደሱ ለማድረግ ስላልፈለኩ ነው ብዙ ነገሮች የማልጠቅሰው። ግን በዛ ውስጥ ችግር ውስጥ ሆኖ ደግሞ ከሌለው ምንም ነገር ላይ እንዴት ማካፈል የሚፈልግ ሩህሩህ ልብ ይዞ ያለ ደሃ እንዳለ ደግሞ ያሳይሃል። ያንንም ነው እኔ ይዤ መልካም። ምናልባትም በማህበራዊ ህይወት ትችትነቱ የማህበራዊ ዘርፍ ባለሙያዎች የሚያያቸውን ጉዳዮች እናነሳለን። እንዲህ ያለ ቲያትር ከታየ በኋላ ሰዎች ወደ ራሳቸው የሚመለከቱበትን ሁኔታ በሌላ ፕሮግራም ለመቃኘት እንሞክራለን። የቲያትሩን ጉልበት ስታነሱ የተዋናዩን ጉልበትም አንድ ላይ አንስታችኋል። ጉልበትን ግን በተራ በጥሬ ትርጉሙ ምናልባት ከልምዳችሁ ጋር አዛምዳችሁ የመጨረሻ ነጥባችን ብናደርግ ሁለት ሰዓት ያህል ብቻ ሆኖ ጥቂት ደቂቃዎች ወጣ ያለ ከሚመለሰው በቀር ሳይቋረጥ ማድረጉ በዛ ስሜት ውስጥ መነሳትና መውደቅ የቲያትሩ ፍሰት እንደሚጠይቀው መነሳት መውደቁ እንዳለ ሆኖ፣ በስሜት ማለቴ ነው። በአካል የሚፈትነው እሳ ሁለት ሰዓት ተኩል አንድ ሰው ሳይቋረጥ እንዴት ነው የሚሰራው? ቃለ ተውኔቱንስ እንዴት ነው መያዝና በዛ ጥልቅ በሆነ በዛው ፍጥነት ደግሞ ቀላልና ቅርብ በሆነ መንፈስ ማቅረብ የሚቻለው የቲያትሩና የተዋናዩን ጉልበት በቀጥታ ከሚታወቀው የጉልበት የአቅም ሁኔታ ጋር እስኪያዛምዱልኝ የመጨረሻ እናድርግ። ዓለም፣ ጥሩ ነገር ነው ያነሳኸው። ምክንያቱም ብዙ ጊዜ በአንድ መድረክ ላይ የአንድ መድረክ ሲን ውስጥ ወይም ትዕይንት ውስጥ አምስት ስድስት ተዋንያኖች ተሰልፈው ተመልካችን የሚያጡበት ጊዜ አለ። ይሄ አቅም ቀላል አይደለም። ብዙ ተመልካቾች የተዋንያንን ጉልበት መፈለግ አያውቁትም። ምንድን ነው እኔ ስለ በየግል ህይወታችን አምሹር ተሚም ሁላችንም ስንሰው ስንስል እኔ እናንተም ይጠቅማችኋል የሚሉት ጥያቄ አላቸው እና እኛ ለእነሱ የመዝናኛውና ቁጭ ብሎ የማያውን ደቂቃውንም ሰዓቱንም ስለማያውቁት እያንዳንዱ ውስጥ ህዋሳችን እንዴት ተጨንቆ እንደሚያልፈው እንዴት እንደሚያምን እንዴት እንደሚደክም ስለማይገነዘቡት የቲያትርን ምን ያህል ጉልበት እንደሚጠይቅ እንግዲህ እንዳልኩት አምስትም ስድስትም ሆነ ደግሞ እንደዛም ሆኖ መድረክ ላይ አንዳንዴ ተመልካችን ስታጣው ታያለ። ተመልካቹ ሳይደርሰው በቃ ስንቀር የምናይበት ጊዜ አለ። የግሩም ደግሞ ሌላው ትልቁ ጉልበቱ ብቻውን ተመልካቹን ይዞት በእያንዳንዱ ሙቭመንቱ ብሎኪንጉን ራሱን ሳይስት፣ ነገም ብትገባ ከነገ ወዲያም ብትገባ በዛን አይነት መልክ ተጠቅሞ ያውም ደግሞ አሁን በስደት ዓለም ያየ ነው ያ ማለት ምንድን ነው? ስፖት ላይቶች ተከትለውት መብራቶች ተመቻችተው ተለማምደውለት ሳይሆን አለው መብራት መብራቱን ተከትሎ ማለት ይቻላል። መሰረቱ መብራቱ ነው ተዋንያኑን መከተል የነበረበት፣ ተዋንያኑ ነው መብራት የተከተለው። እሱን እየተከተለ ሁሉ ነበረ ይሰራው የነበረው እና መድረኩ ላይ ያለው ሌላው ሸክም እና እነዚህ ነገሮች ሁሉ አድርጎ ረጅም ሰአት የስክሪፕትም አሁን እንዳነሳው ይሄ ሁሉ ጥናት ለህዝቡ ዝም ብሎ ውልብ ስለሚል ምን ያህል ገጽ እንደሆነ ሊያውቀው አይችልም። ሙያተኞቹ ግን እናውቀዋለን። ያ ሁሉ ገጽ አንዳንዴ አንድ ቃል ስትጠፋህ እሷን ፍለጋ በሀሳብህ ስንዋትት ስቃ ያለን መድረክ ላይ እሱ ያንን ሁለት ሰዓት ከሀያ መሸከም ቃሎቹ እንዳይዛቡ፣ ቃሎቹ እንዳይሳቱ፣ ቁም ነገሮቹ እንዳይቀሩ የማድረግን ነገር እሱም ሌላ ፈተና እና እነዚህን ሁሉ ፈተናዎች ተሸክሞ ማለፉ ምንም ጥያቄ የለውም። ለዚህ ነው እኮ በቃ ድንቅ ድንቅ ድንቅ የሆነ ተዋናይ ነው ድንቅ ስራ ሰራ ብለን ያህል ነው። እነዚህን ሁሉ ስለተሸከመ ነው ልክ ነህ ለማለት ነው። በጣም የሩም ተመስገን እኔም ካለችው ላይ ብዙ ማክለው ነገር የለም። ብዙም ብለዋለች። እንደ ተዋናይ የሱ ቁስል ያው ይሰማናል። ምክንያቱም መድረክ ላይ ስድስት፣ ሰባት፣ ስምንት፣ አስር ተዋናይ እንኳን ሆነ ፐርፎርማንስ ጨርሰህ በምትገባበት ሰዓት ያለው ድካም ልክ ኩንታል ጤፍ ተሸክመ እንዳወረድክ ነው የሚሰማ። ግሩም እዛ ውስጥ ያያቸውን መድረኩ ላይ የማናያቸውን ተዋንያን ገጸ ባህሪ ጭምር ተሸክመ የአምስት ተዋንያን ስራ ሰርቶ እንደወረደ ነው ማየት ያለብህና አንደኛ እንዲሁ ዝም ብለህ ከአቅም አቅም ራሱ ከአቅም አኳያ ትልቅ አቅም የሚጠይቅ ነው። ትልቅ ድካም አለው። ሁለተኛ ደግሞ እንደ ያንን ደግሞ በብቃት መወጣት የተሰጠህን ገጸ ባህሪ ቃለ ተውኔት ከህዝብ ጋር ለህዝብ አድርሰ ህዝብህን ተሸክመ ሁለት ሰዓት ተኩል መጓዝ ራሱ ትልቅ ታለንትን የሚጠይቅ ሆኖ ነው ያየሁት እና እጅግ የከበረ አድናቆቴን በዚህ አጋጣሚ አሁንም እንደገና መግለጽ ይፈልጋለሁ። በጣም እሰይ ይበል የሚባል ነው። ግሩም ነው። የፌስታሊን የእያዩ ፈንገስ ፌስታሊን የሙሉ ሰዓት የአንድ ሰው ተውኔት ብዙ ሊያነጋግር ይችላል። ቀደም ብዬ እንደጠቆምኩት ሌሎች ባለሙያዎች ከተለያየ አቅጣጫ የተመለከቱበትን በቀጣይ ፕሮግራሞቻችን እንመለከታለን። በተለይ ስነ ልቦናና ማህበራዊ ህይወትን የሚመለከቱትን የሲኒማ ባለሙያዎችን ጭምር ለመለያያ ቁም ነገርና ለዛን ያዋደደ ተውኔት ነው እና ቀልዱን በሚመለከት ተመስገን ለክምክና ተዋናዮች ኮሜዲያን በልማድ የምንለውን መተካት መምረጤ ነው። በመድረክ ላይ የክምክና ተውኔት ለሚሰሩ በቀልድ ቁም ነገርን ለማስጨበጥ ለሚሞክሩ እንዲህ ጥልቅ የሆነን ነገር አንዳንዴም መረር ያለን ነገር ሳይቀር መቀለድ መቻል ባላፊ አግዳሚው ቀልድ እንደምትፈጥረው አይደለምና ለቀልድ ስሜቱ ቅርብ እንደሆን ካቃለሁ አለምም ታግዥናለሽ። ምን አየህ? ምን ተመለከትክ? ለሌሎች ክምክና ስራቸው ያደረጉት ክምክና በራሱ ሰውን ማሳቅ የመሰለ ከባድ ስራ ያለ አይመስለኝም። ግን ምን ታያለህ? ለሌሎች ምን የፈነጠቀ ይመስልሃል? ለባለሙያዎች ለራሳቸው እየሳከ ነው የምታየው። አንዳንድ ጊዜ ትራጀዲ እኮ ራሱ ኮሜዲ ነው። በተቀደደ ካልሲ ወይም በሆነ ነገር ነው የምትስቀው። ወይም እንደዚህ በችግር ዓለም ህዝቡ ጋር ደርሶ ያው እየሳቀ ነው እንጂ የሚቀበለው ኩምክናውን ጥልቀት ያለው መልእክት አለው እና ይሄ ዝም ብሎ እንደ ሌላ ተራጆክ ስቀ ምትረሳው ነገር አይደለም እና እኔ በዚህ አይነት እንጀራ ውስጥ ያሉ አሁን ስለ ስታንዳፕ ኮሜዲያን ነው ያው ማሳቅ ቢሆንም የመጀመሪያው አላማ ግን ከዛ ጀርባ ደግሞ ሌላ ስራ እየሰራህም ማሳቅ እንደምትችል አሁን እዚህም ሀገር የምታያቸው የስታንዳፕ ኮሜዲ ባለው የሶሻል ችግሮች ላይ የዘርም ሊሆን ይችላል፣ የአስተዳደርም ሊሆን ይችላል እንደዚህ አይነት ነገሮችን ህብረተሰብ ውስጥ ያለውን ነገር በቀል እያዋዙ ግን ያው ቁም ነገር አስጨብጠው ነው የሚወጡት። እና ይሄንን መንገድ መከተል የሚያዋጣ ይመስለኛል። ምክንያቱም ስቆ ብቻ ሳይሆን የሚሄደው ከሳቁ በስተጀርባ ምናምን ምንድን ነው መልዕክቱ። በብዙ ነገር ማሳቅ ትችላለህ፣ በኮርኮረህም ማሳቅ ትችላለህ። ግን ከዛ ላይ ያል ይሄኛው ቆይቶ ራሱ እንዲኮረኩረህ ተኝተህ የሚያነቃህ ሀሳቦች ሲመጡ ለተመልካቹም ለተዋኙም ጥሩ ነገር ነው ብዬ አምናለሁ። ግሩም ነው፣ ተኝትህም የሚያነቃህ ብሏል ተመስገን ከቲያትር አዳራሹ ከወጡ በኋላ ውስጣችን የሚቆይ መልሰን እንድናስበው የሚያደርግ ሀሳብ መቶ መቻሉ ትልቅ ነገሩ ይመስለኛል። ዓለም አንቺስ ምን ትያለሽ? ለክምክና ባለሙያዎች ምን መልእክት አለ? ለባለሙያዎች በጠቅላል ለባለሙያዎች በጠቅላላው ራሱ እዛ ፌስታሊን የሚለው ላይ እጅግ በጣም አዳራሹን በሳቅ ሲያፍነ ከነበረው ነጥብ አንዱ እኮ ዛሬ በኢትዮጵያ ውስጥ የሚሰሩትን የዲቪዲ ስራዎች ብዛት ከፍላይ ራቅም እንኳን ሰው እንዴት መለየት ያቅተዋል? አንድ አይነት ስለመሆናቸው ቀልዳቸውና ቁም ነገራቸው ተመሳሳይነቱ፣ የባህሪያ ተመሳሳይነቱ፣ ለህብረተሰቡ ካላቸው ርቀት፣ ከእውነታው ርቀት ትችት እዛው ራሱ እያዩ ፈንገስ ላይ አለ። ከዛ ነው የሚጀምረው። እና ምንድን ነው እስታንዳርዱን ከፍ ነው ያደረገው? ደረጃቸውን ከፍ አድርጎታል። ሰው እንደተባለው በትንሽ ነገርም ሊስቅ ይችላል። ከሳቀ በኋላም ቤቱ ይዞት ሄዶ ያንን ቁም ነገር እንዲያብሰለስለው የሚያደርግበትን የቤት ስራ ሰጥቶት የሄደማ ልዩነት አለው። እና ደረጃቸውን ለይተው እንዲያዩ አስደርጓቸዋል። ተመልካቾቹም እኮ የአከባበር ደረጃቸውን እንዲለይ ነው የመጣው ይሄ ስራ እና አሸክሞ መሸኘት ማለት ነው። እነዚኛዎቹ አስቃው አስቀው አሸክመው ግን የሚሸኙት ነገር አለ። ቅድም እንደተጠቀሰው ጥሩነት ከሀብት ጋር አይደለም የሚያያዘው። ጥሩነት ከገንዘብ ጋር አይደለም የሚያያዘው። ደግነት ከገንዘብ ጋር አለም የሚያያዘው። አንድ ሰው በተራ ችግር ውስጥ ካለው ነገር ላይ ለሌላ ሌለው ሰው ተካፍሎ የመብላትን ባህሪ ማሰብ እንደሚችል እያሳየ ማሳቅ ማለት ነው። እነዚህን ከባድ ሀሳቦች አሸክመህ እየላቅ ካሳቅ ለሌላው አስቃሉ ብሎ ለሚወጣው ሰው ደረጃውን ከፍ አድርገውበታል። ጥያቄውን ከፍ አድርገው እርከሙ ከፍ ብሏል፣ እና የበለጠ እንዲሰሩበት ያሳስባቸዋል። የበለጠ እንዲ አለበለዛ እንዳልኩት ተመልካቹም የራሱ ደረጃ መመጠኛ እንዲኖረው ወደ ላይ ወስደውታል፣ እና ይህንን እንዲያስቡ አድርጓቸዋል። ውስጡም ደግሞ ጥበበኞችን ቆንጆ አድርጎ ይተቻል። ሌላ የስራ የቢሮ የሌላ ሙያት

አይሰውታል እና ለዚህም ነው የከፍተኛ ቦታ ላይ የደረሰው ለማለት ነው። በጣም ጥሩ እይታ ነው ያደረጉት። ግሩም ነው። በጣም አመሰግናለሁ። እያዩ ፈንገስ በኑሮ ጣጣ የተዋጠውን የአዳም ዘር ሁሉ ምናልባትም ድሮም ቅርብ ሳይሆኑ አይቀሩም እንባና ሳቅን የበለጠ አቅርቦ ያመጣ ይመስላል። በተለያዩ ገጾች እያዩ ፈንገስ ፌስታሌን ዘርዘር አድርጋችሁ እንደ ባለሙያ ተመልክታችኋል። ዓለም ፀሐይ ወዳጆ ተመስገን አፈወርቅ ለጊዜያቸው አመሰግናለሁ። ዜር ይስጥልኝ። በጣም አመሰግናለሁ። እኛም እናመሰግናለን። አሉ ላዬ በየከተማው ያለው በዴንቨር ሚኒያፖሊስ፣ አትላንታ፣ ሲያትል እየመጣ ስለሆነ እያዩ ይሄንን ፌስታሊን የተባለውን ትርኢት እንደው እንዳያመልጣችሁ ተመልካቾቹ። ይሄ ዕድል አይገኝም። ከኢትዮጵያ ነው የመጡት ወደ ኢትዮጵያ ነው የሚመለሱት እና ትርኢቱን እንድትመለከቱ አንድ ሙያተኛ እንጋብዛለን እና አደራ ለማለት ነው። በጣም ግበር ውስጥልን። አደራው ደርሷል። በድጋሚ አመሰግናለሁ። መልካም ቀን። መልካም ቀን። ሁኔታውን የመረጠው ንጉሱ ነው። የግጥሙ ደራሲ ዕውቋ ሶስና ታደሰ በርከት ባሉ ግሩም የግጥም ስራዎቿ ትታወቃለች። ላስተራወቀ በርከት ያሉ ስራዎች ትሰታለች። እናመሰግናለን። አድማጮች የንጉሴ አክሊሉ መስኮት ሊከፈት ነው። የንጉሴ እንግዳ አንጋፋ ብቻ ሳይሆኑ የዳበረ ልምድም ያላቸው ናቸው። ጋዜጠኛ አንቱ እያል እኔ አንተን እቆጣ ነበር። አንቱ ዛሬ አግዘህኛል። በአንቱታው ጋሽ ከቤ ስንገናኝ እኔም አንተ ነው የምለው ግን ከበደኝ ከበደኝ አየር ላይ ስለዚህ አንቷል። በጃንሆይ ጊዜ እኛ እንደ ቅዱስ ነገር አድርገን የምናው የማንነካው ቤተ ክህነትን እና ጃንሆይ እንጂ ስለ ቀረው ሁሉ ነቅፈን መጻፍ እንችላለን። ይህን የዛሬ አስራ አምስት ቀን ተናግሮ የነበረው አንጋፋው ጋዜጠኛ ከበዳ አኒሳ ነው። የቤተ ክነትን ጉዳይ ካነሳ እኔ ደግሞ አንድ ነገር ትዝ አለኝ። የዛሬ የአርባ ስድስት ዓመት የመጀመሪያው ኢትዮጵያዊ ፓትርያርክ ብጾ ቅዱስ አቡነ ባስልዮስ ከዚህ ዓለም በሞት ተለዩና በእሳቸው ፋንታ ማን ይተካማ ይሆን የሚል ክርክር ተነሳ። ንጉሠ ነገሥቱን ጨምሮ የቤተ ክነት ሊቃውንት የተወሰኑት እንደራሴው ብፁ አቡነ ቴዎፍሎስ መሆን አለባቸው አሉ። ሌሎች ደግሞ የለም ፓትርያርክ ከተሾመ ከገዳማውያን አባቶች መምጣትና መሾም አለበት አሉ። በዚህ ምክንያት ያው ውዝግብ ቢኖርም ንጉሠ ነገሥቱ ያሉበት ወገን አሸንፎ ብፁዕ ወቅዱስ ተብለው ብፁዕ አቡነ ቴዎፍሎስ ሁለተኛው የኢትዮጵያ ፓትርያርክ ሆኑ። ይህ አይደለም ዋናው ጉዳይ። ንጉሠ ነገሥቱ የሹመቱ ሥነ ሥርዓት ከመከናወኑ በፊት በሹመቱ ተስማምተናል የሚል ደብዳቤ ለቤተ ክነቱ ይጽፋሉ። በወቅቱ የዜና ቤተ ክርስቲያን ጋዜጣ ዋና አዘጋጅ የነበረው ዛሬም በስራው ላይ የሚገኘው መጋቤ ምስጢር ወልደ ሩፋኤል ፈታሂ ተስማምተናል ማለት ያለባት ራሷ ቤተ ክርስቲያኒቷ እንጂ ግርማዊነታቸው አይደሉም የሚል ወፍራም ርእሰ አንቀጽ ጻፈ። ጉር ተባለ። በወቅቱ መቼም ጋዜጠኛው ምንም የሆነው ነገር ግን አልነበረም። ዛሬ ድረስ ይሄ ነገር ታሪክ ሆኖ ይወሳል ይነገራል። አዲሱና ሉላ የዝግጅቴ መስኮት ቀደም ብሎ እንደሚከፈት አውቄ እንደ ሚኒባስ ተጓዥ ሰላምታ ሳልሰጥ ገባሁ። ይቅርታ፣ የዛሬ የአስራ አምስት ቀን እንግዳዬ ኋላ ብሎ የኋላ ታሪኩን ሊያወጋን ሲዘጋጅ ነበር ቸኩዬ ድንገት ያቋረጥኩት። ስለዚህ ያን ታሪክ ዛሬ ያጫውተናል። የንጉሥ ውለታ የማይረሳ ከበዳኔ ሳ እኔ አንድ ጊዜ ስለ በጀት ጻፍኩኝ። የኢትዮጵያ መንግስት በየአመቱ በጀት ያወጣል፣ ግን በጀቱ በትክክል በስራ ላይ አይውልም። መስሪያ ቤቶች፣ ሚኒስትሮች በጀቱን ይመልሳሉ እና ወይንም ትርፍ እቃ ይገዙበታል። ይሄ ልክ አይደለም። በጀት ለወጣበት ጉዳይ ካልዋለ አገርሱን ጠቀመ ማለት አይደለም እና በጀቱ በስራ ላይ አልዋለም፣ ለሳለመ ተግባር አልዋለም ብዬ ጻፍኩ እና ዶክተር ምናሴ ነበረ በጣም ደነገጠ። እንዴት ከበደ የሀይለስላሴን መንግስት ይነቅፋል ብሎ ከስራ አገደኝ ለስምንት ቀን። ጃነው ተቆጡት እውነቱ እነጻፈውን ምን አድርግ ነው የምትለው አሉት። መልሰው ወደ ስራው ወደ ስራ ተመለስኩ። አንድ ጊዜ በዚሁ ፕሮግራም ነበር ሆኖ እንዳይቀር ታሪካችን ሁሉ ተመዝግቦ እንዲቆይ ድምጽና ምስሉ አደራ እንላለን ትውልዱን በሙሉ ብለን ነበር። የዛሬ አስራ አምስት ቀን በንጉሰ ነገስቱ መንግስት ዘመን ስለ ነበረው ፕሬስ ከአንጋፋው ጋዜጠኛ ከ ሰማኒያ አምስት አመቱ የእድሜ ባለጸጋ ከከበደ አኒሳ ጋር በንጉሰ ነገስቱ ዘመን የተከናወኑትን ስራዎች አንዳንዶቹን ብናነሳ ለማመን የምንቸገርባቸው ብዙ የተሰሩ ስራዎች አሉ በፕሬሱ በኩል ለምሳሌ አንድ ጊዜ ኢዩኤሉ ዮሀንስ ቲያትር ደረሰና አገር ፍቅር ውስጥ አሳየ። ንጉሠ ነገስቱንና ባለስልጣኖቻቸውን ጋብዞ ማለት ነው። ንጉሱ መጥተው ቲያትሩን ሲመለከቱ ቲያትሩ ንጉሠ ነገስቱን እንደው መለኮታዊ ስልጣን እንዳላቸው የሰው ፍጡር እንዳልሆኑ አድርጎ ስለሆነ ያቀረባቸው ንጉሱ ተናደው ተቆጥተው አዳራሹን ጥለው ወጡ ሲሉ ባለፈው በመቶ ሀያ አራተኛው አመት የልደት በዓላቸው ቀን ያጫወቱን ዶክተር ዳኛቸው አሰፋ ናቸው ባለስልጣኖቻቸው ቀረብ ብለው ሲያነጋግሯቸው እንዴት እንዲህ አይነት ነገር ታቀርባላችሁ እኛ እኮ ፍጡር ነን እናንተ ግን እንደ አምላክ ቆጠራችሁን እንደዛ አርጋችሁ አቀረባችሁን ብለው እንደ ተቆጡ ተነግሯል ሰማኒያኛ አመት የልደት በዓላቸው በሺ ዘጠኝ መቶ ሰባ አራት አመተ ምህረት ይቅርታ ሰማኒያኛ አመት የልደት በዓላቸው በሺ ዘጠኝ መቶ ስልሳ አራት አመተ ምረት ሲከበር ጃን ሆይ ከእርስዎ በኋላ ስልጣን የሚይዘው ወይም የሚነግሰው ማን ነው ብለው የዛሬው የዘጠና ሁለት አመቱ የእድሜ ባለጸጋ አንጋፋው የፕሬስ ሰው ነጋሽ ገብረ ማርያም ቢጠይቁ ጃን ሆይ ተቆጡ ተባለ። ለዚያ መልስ ሰጡ ህገ መንግስቱን አታዩም ብለው ከዛ በኋላ ጋዜጠኛ ነጋሽ ገብረ ማርያምን ጠርተው በማነጋገር አንተነ ቅድም ጥያቄውን የጠየቅከው ህገ መንግስቱን አታነቡ አታነቡም ጋዜጠኛ እኮ ማንበብ አለበት። ለአንተ ጥያቄ ህገ መንግስቱ ራሱ እዚያው መልስ ይሰጥሃል ብለው እንዳነጋገሯቸው ነጋሽ ባለፈው አመት የካቲት ወር የሬዲዮ ቀን በሸገር ሬዲዮ ጣቢያ ሲከበር አጫውተውናል። አልወለድም፣ ከማናንሼ፣ አህያዋ ለሰው ሰላምታ ስትሰጥ፣ የመንግስቱ ገዳሙ መጽሐፍ፣ የፊውዳሉን ስርዓት ፍንትው አድርጎ የሚያሳየው ፍቅር እስከ መቃብርና ሌሎችም ኦ ሰላም፣ በስምሽ ስንት ግፍ ተሰራ፣ የኃይለ ሥላሴ ድርሰት ፀሐፊው ነው ኃይለ ሥላሴ። ብዙ መጽሐፍት በዛ ወቅት ታትመዋል። ሌሎችንም ጊዜ የለም እንጂ ማንሳት ይቻላል። በጋዜጣ የእውቀት ለዛ መጣ፣ እውቀቱ ሲገባ ድንቁርና ወጣ፣ የዛሬቱ ዜናው በየአይነቱ፣ ከበደ ነበረ አዘጋጅ በወቅቱ ጋሽ ከበደ ከደርግ በፊት ኢትዮጵያን ኢትዮጵያ ትቅደም ያልኩት እኔ ነኝ ብሎ አጫውቶኛል። በመጪው የካቲት ወር ላይ የምንነጋገርበት ይሆናል። ጋሽ ከበደ አሁንም ያነባል። ነገር ግን የጡረታ አበሉ በጣም አነስተኛ ከመሆኑ የተነሳ መጽሐፍ መግዛት ቀርቶ ተከራይቶ ለማንበብ እንኳ አትበቃውም ገንዘቡ። እንግዲህ የእኔ መልእክት እዚህ ድረስ ነው። ለዚህ ዝግጅት የተባበሩኝን ጋዜጠኞቹን በኃይሉ አስፋውንና ደረጀ ትእዛዙን አመሰግናለሁ። በሚቀጥለው 15 ቀን እንገናኝ። ደህና ሁኑ። አንድ የማሳረጊያ ነገር ግን ደግሞ ወቅታዊ የሆነ መሰናዶ ይቀረናል። እናም ወደ አዲስ አበባ ልንጓዝ ነው። ወደ እስክንድር ፍሬው። አዲስ አበባ ጥቁር አንበሳ ሆስፒታል ፊት ለፊት ነው የሚገኘው ኢትዮ ኪውባ የወዳጅነት አደባባይ ይባላል። በዚህ አደባባይ ዛሬ ቀደም እንደ ጠቆም ነው ኪውባ የተማሩ ኢትዮጵያውያን አንድ የመታሰቢያ ፕሮግራም ለቀድሞውና በቅርቡ ከዚህ ዓለም በሞት ለተለዩት የአገሪቱ መሪ ለፕሬዚዳንት ፊደል ካስትሮ ማዘጋጀታቸው ታውቋል። እስክንድር ፍሬው በስፍራው ነበርና ሪፖርቱን ዛሬውኑ አድርሶናል። እኛም የእስክንድርን ለየት ያለ ዝግጅት የራዲዮ መጽሔት ቅንብራችን መቋጫ አድርገነዋል። ያን አስከትለን ወደ ማጠቃለያ ዜናው የሚያዳርስ ሙዚቃ ነው ያሰናዳ ነውና በጣቢያው መዝጊያ ላይ ነው የምንመለሰው። ከ1970ዎቹ መጀመሪያ አንስቶ ከሀገር ርቀው ባህር አቋርጠው የተጓዙ የዚያ ጊዜ ታዳጊዎች በወጣትነት ጭምር ለከፍተኛ ትምህርት የተጓዙ ኢትዮጵያውያን የኩባ ተማሪዎች ዛሬ ተሰባሰቡ። አባታችን የሚሏቸውን ፊደል ካስትሮ ሊሰናበቱ ውለታቸውንም ሊገልጹ ጊዜው ነበር። በአዲስ አበባው የኢትዮ ኩባ የወዳጅነት ፓርክ እናም በኢትዮጵያ የለቅሶ ባህል ጥቁር ተለብሶ ንፍሮ እየቀረበና ዳቦ እየዞረ የሐዘኑ ስነ ስርዓት ተካሄደ። ቪቫ ኩባ፣ ቪቫ ፊደል ካስትሮ የሚለው መፈክር ደግሞ በተደጋጋሚ ተስተጋብቷል። የዚህ ፕሮግራም አዘጋጅ ኮሚቴ ሰብሳቢ ይብራህ መሐሪ ወደ 3000 የሚጠጉት ታዳሚዎች በራሳቸው ተነሳሽነት የመጡ መሆኑን አብራርተዋል። ባለው ፕሮግራምና በተደረገው የማስታወቂያና የተለያየ የሚዲያ ስርጭት ያን አይተው ከነበረው ሁኔታ ጋር ብለው በራሳቸው ፍቃድ በራሳቸው ተነሳሽነት ነው የመጡት። እንግዲህ አቶ ይብራ ቲሸርቶች ታትመዋል፣ እያየው ነው ማንበብ ከቻልኩኝ፣ ለእኛነታችን መሰረት ነህ እናመሰግንሃለን የሚል ፊደል እንወድሃለን የሚል የተለያዩ ጥቁር ቲሸርቶች የፊደል ካስትሮ ፎቶግራፎች አሉባቸው፣ ለብሳችኋሉላችሁም እና ይሄ በመልኩ ሁ የተዘጋጀው በኮሚቴው ነው። እርስዎ የሚመሩት ኮሚቴ የተዘጋጀው? በትክክል በኮሚቴው ነው የተዘጋጀው። ማህበሩም እንደገና ደግሞ ያው የኩባ ምሩቃን ሆነው በግላቸው ተነሳሽነት ገንዘብ አዋተው ምን ብሎ ነው ይሄን በአንድ ላይ ያሳትመን። የተለያዩ ባነሮች፣ ቲሸርቶች እና የተለያዩ ዝግጅቶች ያደረግ ነው። ቀኑ ዛሬ ለምን ተመረጠ? ዛሬ እንዲሆን ለምን ተፈለገ? አቶ ይብራ ዛሬ በዚህ ሰዓት በአሁን ሰዓት ፊደል ካስትሮ የቀኑ ስነስርዓት የሚደረግ በሰዓት መርጠ ነው ያደረግ ነው። ሰዓቱም ይቺ ሰዓት ነች። በዘጠኝ ሰዓት ነው። ቀኑ ስነስርዓት ኩባ ውስጥ የሚካሄደ በኩባ ጠዋት ሰዓት ግን በእኛ ዘጠኝ ሰዓት ላይ እና ከዛ ጋር አገናኝተን ነው ሰዓቱና ፕሮግራሙን ያደረግ ነው። ይሄ ለእርስ ልክ አንድን ዘመድ ወይ ወዳጅ የመሸኛ የሀዘን ስነስርዓት ያህል ነው። እንደዛ ነው የሚሰማው። ት እሱ የግሎትን ይንገር። በጣም በጣም በቃ እኔ አንድ አባቴ ስለየኝ እንደተሰማኝ ፊደል ካስትሮን መለየት ውስጤ ምንም እንት ልልኝ አልቻለም። በጣም ነው ሐዘን የተሰማኝ እንደምታየው እንዲያውም እኛ አሁን የኢትዮጵያዊ ባህል ስርዓት አድርገ ነው እንዲያውም እንትን ያደርግ ነው የንፍሮ የቡና የድፎ ዳቦ ስነስርዓት ለቀስተኛ እንዴት ከለቅሶ ከቀብር መልስ የሚደረገው ስነስርዓት በሙሉ ሁሉ ዝግጅት ነው ያደረግ ነው አይተ ከሆነ በስነስርዓቱ ላይ የተገኙት ሁሉ ማለት ይቻላል ሟቹን የቀድሞ የኩባ መሪ አባታችን ሲሉን የገለጹት። በ1976 ዓ ም ገና በ10 ዓመቷ ወደ ኩባ የሄደችውና እስከ ከፍተኛ ትምህርት የተከታተለችው የላቦራቶሪ ባለሙያ ሮዛ ቆያቸው አንዷ ናት። ልጅ ነኝ ልጅ ብዬ ነው የማስበው። ቃላት የለኝም፣ ካስትሮን የምገልጽበት ቃላት የለኝም። እኔ እንጃ፣ ለእኔ ምንም በቃ ምን ብዬ እንደምለው አላውቅም። ፊደል ካስትሮ አባት፣ መሪ፣ መሪያችን እና ለእኔ መብቃት እዚህ ጋ ለመድረስ ያደረሰኝ ሰው ነው። እንግዲህ፣ የለበሽው ቲሸርት ላይም ለእኛነታችን መሰረት ነህ እናመሰግንሃለን ይላል። ያንን ለማሁን ያልሹን ለመግለጽ ነው። አዎ በትክክል ለዚህ ያበቃኝ እሱ ነው፣ መሰረቴ እሱ ነው። ለዚሁ የሀዘን ስነ ስርዓት ከምስራቅ ሸዋ ዞን ጊምቢቹ ወረዳ ጨፌ ዶሳ ከተማ የመጡት አስረስ ዲሮ ተመሳሳይ ሀሳብ አንጸባርቀዋል። ምንድነው እኛ ፊደል አባታችን ነው። በመጀመሪያ ደረጃ እዛ ኩባ ውስጥ ከ86 ሺህ በላይ ተማሪ የመቶ ሀገር ተማሪ ተምሯል። በጣም የሚገርም ግን ለኢትዮጵያ ልዩ ፕሪቪሌጅ ነበረን። ከተማው ውስጥ ስንንቀሳቀስ የተለያዩ የአውሮፓ ሀገር ፕሬዚደንቶች ያ የሶሻሊስት ሀገር ፕሬዚደንቶች ለጉብኝት በሚመጡበት ሰዓት እኛን ነበረ የሚያስጎበኙትእና ልዩ የጀግና ልጆች ናቸው ኢትዮጵያ ጥሩ ሀገር ነች በሚል ልዩ ፕሪቪሌጅ ይሰጠን ነበር እዛ። ከዛ በተረፈ ደግሞ እንደምታውቀው እኛ ተምረን መተን ያሁን በእኔ ስል ወደ 76 አርሷል ለማሳደር ኬሚካል አቀርባለሁ ለ76 ሄክታር ይቅርታል፣ ኬሚካል አቀርባለሁ። በዚህ የተነሳ ብዙ ሀገራችን በሕክምናው ዘርፍ ከአባቶቻችን ጋር ሞተዋል። በሕክምናው ዘርፍ ብዙ ረድተውናል። አሁን ደግሞ በቴክኒክና የሙያ ኮሌጆች ብዛት ያላቸው ኩባዎች መጥተው ድጋፍ እየሰጡ ነው። በዚያድ ባሬ ወረራ ወቅት አባታቸውን ያጡትና በታዳጊነታቸው ወደ ኩባ ተጉዘው ለ12 ዓመታት የተማሩት ቆንጅት ወንድሙ የካስትሮ ውለታ ከፍተኛ መሆኑን ይናገራሉ። ካስትሮ ለእኔ በግሌ ብዙ ነገር ናቸው። የእኔነቴ እዚህ መድረስ ምክንያት እሳቸው ናቸው ብዬ አምናለሁ። እኔ እንደገናም እንደ አገርም ሳስብ እንደ ኢትዮጵያዊነት በጦርነት ሰዓት ከጎናችን ያልተለዩን ከጦርነቱም በኋላ በሕክምና በሌሎች ሙያዎች እየረዱን ያሉ እያገዙን ያሉና ሁልጊዜም ሰብአዊነት የሚሰማቸው መሪ ስለሆኑ ይህንን እናደርግላቸው ወደናል። ይሄ የሀዘን ስነስርአት ነው የተዘጋጀው፣ ለቅሶ ስነስርአት ነው። አዎ፣ የሀዘን ስነስርአት ነው ያዘጋጀ ነው። የመጨረሻ ስንብቱ የሚሆነው በኩባ አንድ ሰዓት ነው የሚሆነው። ያ ሰዓት ደግሞ በእኛ ዘጠኝ ሰዓት ነው እዚህ የሚሆነውና ያንን ሰዓት ጠብቀን ስንብቱን ለማድረግ ነው። በዓለም አቀፍ ድርጅት ውስጥ የሚሰሩት ሳሙኤል ጌታነህ ደግሞ የአስራ ሁለተኛ ክፍል ትምህርታቸውን ካጠናቀቁ በኋላ ነፃ የከፍተኛ ትምህርት እድል አግኝተው በምክትል መቶ አለቃነት ሰልጥነው የተመለሱ ናቸው። ለቀድሞው የኩባ መሪ ያላቸው ፍቅር ከምን እንደሚመነጭ አስረዳሉ። ፊደል ላይ እንደዚህ አይነት ፍቅር እንዲያደርግብን ያደረገው አንደኛ በኖርንበት ዘመን በዛ በጉርምስና እድሜያችን ስለ ፊደል ካስትሮ የተገነዘብ ነው። በአጠቃላይ ፊደል ብቻ ሳይሆን የኩባ ሕዝብና የፊደልን ፊደልን ነጣጥሎ ማየት ራሱ በጣም አስቸጋሪ ነው። ለሰው ልጅ ያላቸው ፍቅር በመጀመሪያ ደረጃ ለሰው ልጅ ያላቸው ፍቅር በሁለተኛ ደረጃ ደግሞ እንደምታስታውሰው በዛ ክፍለ ዘመን ነው። በዛ ከዛሬ አርባና አምሳ ዓመት በፊት በአፍሪካ፣ በላቲን አሜሪካ፣ በኤዥያ በሚድል ብዙ የነጻነት ትግሎች ይካሄዱ ነበረ እና ፊደል አገሪቷ ባላት በዛ አነስተኛ ኢኮኖሚ በእነዚህ ሀገሮች ውስጥ በሙያ በገንዘብ እስከ ሕይወት መስዋዕትነት ድረስ በመክፈል ይከፍሉት የነበረው መስዋዕትነት በጣም ይመስጠኝ ነበር፣ ያስደንቀኝ ነበር። ከዚህ በተጨማሪ እኔም ለስልጠና በሄድኩበት ጊዜ አስተማሪዎች ሶሳይቲ ነበር። ከትምህርቱ ጀምሮ እስካለው ማህበራዊ መስተጋብር ድረስ አገሪቱ ህዝቡን እንድትወደድ ወደ ፊደል ካስትሮ ደግሞ በትክክል ስንመጣ ይሄ ሁሉ በእሱ አመራር የመጣ ቢሆንም፣ ፐርሶናል ደግሞ ሰውየውን ስትመለከታቸው እኔ ብቻ ሳይሆን ዓለም የሚያደንቃቸው በንግግር ችሎታቸው በብዙ ሺህ የሚቆጠሩትን ሰዎች ሰብስቦ የመያዝ እንዲያዳምጧቸው የማስገደድ የነበራቸው ችሎታ በተመሳሳይ በ1972 ዓ.ም ወደ ደሴቲቱ አገር የተጓዙትና ለሶስት ዓመታት በመቆየት በሻምበልነት የተመረቁት ተመስገን ኃይለማርያም ሀሳባቸውን በግጥም ገልጸዋል። ፊደል ሞታ ትበሉ እኛ ሁላችንም ፊደል ሞታንልም። ታሪኩም ነገሩ ልባችን ተጽፎ ሁሌ አረሳውም። ሁለታና ፍቅሩ ከልብ ውስጥ ተቀርጾ ሕያው ነው ዘላለም፣ ሕያው ነው ዘላለም፣ ሕያው ነው ዘላለም። መፈክር ሲያሰሙ የተመለከትኳቸው ጌታቸው ኢዮብ በ1971 ወደ ኩባ ከተጓዙ ታዳጊዎች አንዱና ለአስራ ሁለት ዓመታት ቆይተው የተመለሱ ናቸው። ከመፈክሩ ትርጉም በመነሳት ስሜታቸውን አካፍለውኛል ግሎሪያ ኢተርና ፊደል ካስትሮ ማለት ዘላለማዊ ህያውነት ለፊደል ካስትሮ ማለት ነው ዘላለማዊ ክብር ክብር ምንድን ነው እኚህ ሰው እንግዲህ እንደ ማንም ሰው እድሜ ጠግበው ነው የሞቱት የህይወታቸውን ግማሽ በትግራና በትግል ላይ አሳልፈዋል የሚቆጭ ነገር የላቸውም ህልማቸው ሪያላይዝድ ሆኖ ያዩ ሰው ናቸው ነገር ግን መቼም ተመልሶ ስለማይመጡ የመሸኛኛ ነገራችን ነው በሚሊዮኖች የእሳቸውን እርዳታ የእሳቸውን ለገሲ በልባቸው የያዙ ሰዎች ልብ ውስጥ እንደሚኖሩ ምንም ጥርጥር የለም። ዛሬ ደግመን የምናገኘው ሙት ዓመታቸውን ስለምናከብር ነው የሚሆነው እንጂ በአካል እንዲሁን እንደዚህ የመጨረሻው ዲፓርቸር ከዛኛው አካላዊ መገኘት ወደ ሌላኛው የኤነርጂ ሌቭል የመለያው ጊዜ በመሆኑ ነው። እና ልብ ነኪ ነበረ፣ በጣም ስሜትን የሚነካ ነበር። በጣም እንዳሉትም ልብ ነኪ ነው፣ ስሜታዊ የሆነ ስነ ስርዓት ነው። እየተመለከት ነው ያለ ነው ይሄ ምክንያቱ፣ አብዛኛዎቻችሁ የልጅነት ጊዜያችሁን እዛ ስላሳለፋችሁ ነው ወይስ እሳቸው ያደረጉት አስተዋጽኦ ነው? ምናልባት ሰዎች በልጅነታቸው ያሳለፉበት አካባቢ ሁሌም በውስጣቸው ይቀራል፣ ይቆያል፣ ሁልጊዜም ነው ነገሮች ድብል በመጀመሪያ ማንን ከማንነታችን እዚህ ላይ አሁን ስላችን ላይ ስታየው እናመሰግኖታለን፣ ለእኛነታችን መሰረት ነህ፣ እናመሰግናለን ይላል። ምን ማለት ነው የእኛነታችን መሰረት? ኢትዮጵያውያን ነን፣ በዘር የሙት ልጆች ነን። አባቶቻችን ከነሱ ጎን በሶማሌው ጦርነት ጊዜ የወደቁ ናቸው። ስለዚህ እኛ የሙት ልጆች የትም ወድቀን እንዳንቀር ካደረጉልን የሉዓላዊነት ማስከበር ትብብር በተጨማሪ ልጆቻቸውን ወስደው ረዘም ላለ እኔ ለምሳሌ 13 ዓመት ከኔ በላይ ደግሞ 16ም 17ም ዓመት ቆይተው የመጡ ልጆች አሉ። ያንን ሁሉ ዘመን ተርፏቸው ሳይሆን ካላቸው አካፍለውን በምግባር አንጸው ነው ነው የኢትዮጵያን የውጭ ጉዳይ ሚኒስቴር በመወከል የተገኙት አምባሳደር ታየ ህዝቀ ካስትሮና ኩባ የዋሉልንን ውለታ አንረሳውም ሲሉ በሶማሊያው ወረራ ወቅት ያደረጉትን አስተዋጽኦ አስታውሰዋል። በዛሬው ስነ ስርዓት ላይ በኢትዮጵያ የኩባ አምባሳደር፣ የአፍሪካ ህብረት ኮሚሽን ምክትል ሊቀመንበርና ሌሎችም እንግዶች ተገኝተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ

አሜሪካ ድምፅ ራዲዮ ዘወትር ቅዳሜና እሁድ በ1922ና 25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ ነገሰኞ ከምሽት 3 ሰዓት በመደበኛው ስርጭት መልሰን እስከምንገናኝ አቀናባሪያችን ንግሱ ታምሬ ጋር፣ በፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና እኔም አሉላ ከበደ በዚሁ እንሰናበታለን። ሰላም፣ ደህና ደሩ።